የዲ ደብልዩ ዜና። በመጀመሪያም ዋና ዋና ዜና። የኢትዮጵያ ሪፖርተር ጋዜጣ አበበ ፍቅር የተባለ ዘጋቢው የክፍለ ከተማ ኃላፊዎች ለማነጋገር ሲሞክር በትላንትናው ዕለት መታሰሩን አስታወቀ። ኬንያና ቻይና ግንኙነታቸውን ወደ አዲስ ደረጃ ለማሳደግና የንግድ እንቅፋቶችን ለመቃወም ተስማሙ። በመሐመድ ሐምዳን ዳጋሎ በሚመራው የሱዳን ፈጥኖ ደራሽ ኃይል ተመሠረተ የተባለውን ትይዩ መንግሥት ግብፅና ጅቡቲ ተቃወሙ። እስራኤል በጋዛ ሰርጥ በምትገኘው ጃባሊያ በአንድ ፖሊስ ጣቢያ ላይ ትላንት ሐሙስ በፈጸመችው ጥቃት ቢያንስ አስር ሰዎች መገደላቸውን የአካባቢው የጤና ባለሥልጣናት አስታወቁ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ሩሲያ በዩክሬን የምትፈጽማቸውን ገዳይ ጥቃቶች እንድታቆም ጥሪ አቀረቡ። ዜናው በዝርዝር የኢትዮጵያ ሪፖርተር ጋዜጣ አበበ ፍቅር የተባለ ዘጋቢው የክፍለ ከተማ ኃላፊዎች ለማነጋገር ሲሞክር ትናንት ሚያዝያ 15 ቀን መታሰሩን አስታወቀ። ጋዜጠኛ አበበ ፍቅር ከልደታ ክፍለ ከተማ ኃላፊዎች መረጃ በማሰባሰብ ላይ እያለ መታሰሩን የገለጸው ሪፖርተር ጋዜጣ በቁጥጥር ስር የዋለበት ምክንያት እስካሁን እንዳልታወቀ ዛሬ ከሰዓት በኋላ በአሰራጨው መግለጫ ይፋ አድርጓል። ጋዜጣው እንዳለው አበበ ትናንት ረቡዕ በቁጥጥር ስር ሲውል በፖሊሶች ተይዞ ከመወሰዱ በስተቀር በወቅቱ ወዴት እንደተወሰደና እንደታሰረ አይታወቅም ነበር። ይሁንና ጉዳዩ ለአዲስ አበባ ፖሊስ ኮሚሽን ሪፖርት ከተደረገ በኋላ የኮሚሽኑ የሕዝብ ግንኙነት ክፍል ባደረገው ትብብር ጋዜጠኛው በልደታ ክፍለ ከተማ ፖሊስ መምሪያ ጌጃ ሰፈር አካባቢ ፖሊስ ጣቢያ መታሰሩ እንደታወቀ የሪፖርተር መግለጫ ይጠቁማል። ሪፖርተር ጋዜጣ አበበ ፍቅር የታሰረው የሚሰራውን ዘገባ ሚዛናዊነት ለመጠበቅ የክፍለ ከተማውን ኃላፊዎች ለማነጋገር በስፍራው በተገኘበት ወቅት እንደሆን አስታውቋል። ባለፈው ሳምንት የአዲስ ስታንዳርድ የበይነመረብ ሚዲያ ሶስት ባልደረቦች ለሰዓታት በፖ ፖሊስ ቁጥጥር ስር ውለው መለቀቃቸውን ጃኬን አሳታሚ ኃላፊነቱ የተወሰነ የግል ኩባንያ አስታውቆ ነበር። የጸጥታ አስከባሪዎች በአዲስ ስታንዳርድ ሰራተኛ የመኖሪያ ቤትና ቢሮ ካካሄዱት ብርበራ በኋላ ስልኮችና ኮምፒውተሮችን ጨምሮ በርከት ያሉ ቁሳቁሶች መውሰዳቸውን የተቋሙ ሰራተኞች ለዶችቭል አረጋግጠዋል። በአዲስ ስታንዳርድ ላይ የተፈጸመው ብርበራ የኢትዮጵያ መንግስት ገለልተኛ መገናኛ ብዙኃን ለማፈን የሚያደርገው እንቅስቃሴ አካል ነው ሲሉ ለጋዜጠኞች መብት የሚሟገተው ሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቱኪ ሙሞ ከትናንት በስቲያ ተችተዋል። ኬንያና ቻይና ግንኙነታቸውን ወደ አዲስ ደረጃ ለማሳደግና የንግድ እንቅፋቶችን ለመቃወም ተስማሙ። ፕሬዚደንት ዊሊያም ሩቶ ወደ ቤጂንግ አቅንተው ከቻይናዋቻቸው ሺ ጂንፒንግ ጋር ከተወያዩ በኋላ የቻይናና የኬንያ ማህበረሰቦች ግንኙነት ወደፊት ወደ አዲስ ምዕራፍ እንደሚያድግ አስታውቀዋል። መሪዎቹ ባወጡት የጋራ የአቋም መግለጫ ሁለቱ ሀገሮች ጠቅላይነትን፣ የኃይል ፖለቲካን፣ የአንድ ወገን ውሳኔንና የገበያ ጥበቃን ለመቃወም ቃል ገብተዋል። ሩቶ ወደ ቤጂንግ ያቀኑት ቻይና ከአሜሪካ ጋር በታሪፍ ጉዳይ ከፍተኛ ውዝግብ ውስጥ በምትገኝበት ወቅት ነው። ሩቶና ሺጂንፒንግ ባወጡት መግለጫ የአሜሪካን ስም ባያነሱም የተናጠል ማዕቀብ፣ የታሪፍ እንቅፋቶችና የቴክኖሎጂ ክልከላን ተቃውመዋል። ሩቶ ኬንያ ከቻይና ጋር ያበጀችውን ስልታዊ አጋርነት ተጨባጭ ለውጥ የሚያመጣ ሁሉንም ተጠቃሚ የሚያደርግና ዘላቂ መፍትሄ የፈጠረ ሲሉ አወድሰዋል። ፈታኝ ዓለም አቀፍ ሁኔታ ቢኖርም ሁለቱ ሀገሮች በማንኛውም ጊዜ የሚዘልቅ የቻይና አፍሪካ ወዳጅነት ለማበጀት በጋራ እንደሚሰሩ ሺጂንፒንግ በስብሰባው ለዊሊያም ሩቶ እንደነገሯቸው የፈረንሳይ ዜና አገልግሎት ዘግቧል። በመሐመድ ሀምዳን ዳጋሎ በሚመራው የሱዳን ፈጥኖ ደራሽ ኃይል ተመሰረተ የተባለውን ትይዩ መንግስት ግብፅና ጅቡቲ ተቃወሙ። የሁለቱ አገሮች መሪዎች ባለፈው ሳምንት የተመሰረተውን ትይዩ መንግስት የተቃወሙት የግብፅ ፕሬዚደንት አብዱልፋታህ አልሲሲ ትላንት ረቡዕ ወደ ጅቡቲ ተጉዘው ከፕሬዚደንት ኢስማኤል ኡመር ጎሌህ ጋር ከተነጋገሩ በኋላ በጋራ በሰጡት ጋዜጣዊ መግለጫ ነው። ለሁለት ዓመታት በተካሄደው የሱዳን ጦርነት ግብፅ በአብዱልፋታህ አልቡርሃን የሚመራውን ብሔራዊ ጦር ትደግፋለች። ጦርነቱ እንደተቀሰቀሰ ጅቡቲ በምስራቅ አፍሪካ በይነ መንግስታት ድርጅት በኩል አብዱልፋታህ አልቡርሃን እና መሐመድ ሐምዳን ዳጋሎን ለማደራደር ያደረገችው ጥረት አልተሳካላትም። ጦርነቱ ሁለተኛ ዓመቱን ሲደፍን ሚያዝያ ሰባት ቀን በመሐመድ ሐምዳን ዳጋሎ ተመሰረተ የተባለውን የሱዳን ትይዩ መንግስት ጅቡቲና ግብፅ እንደሚቃወሙ ፕሬዚደንት አብዱልፋታህ አልሲሲ ተናግረዋል። ላ ረፍ መንግሥት ለመመሥረት የሚደረገውን ማናቸውንም ጥረት ጨምሮ የሱዳንን ሉዓላዊነትና የግዛት አንድነት አደጋ ላይ የሚጥሉ ሙከራዎችን እንደማንቀበል አበክረን አሳስበናል። የሀገሪቱን ብሔራዊ ተቋማት መጠበቅና ለሁሉም ክልሎች የሰብአዊ እርዳታን ማሳደግ ይገባል ናቅ በሁለቱ መሪዎች ውይይት ከጅቡቲና ግብፅ ግንኙነት ባሻገር የቀይ ባህርና የአፍሪካ ቀንድ ጉዳዮች ዋነኛ መነጋገሪያ አጀንዳዎች ነበሩ። የሶማሊያን ጸጥታና መረጋጋት ለማጠናከር እንደዚሁም አንድነቷን ለማስጠበቅ ሁሉንም ጥረቶች መደገፍ አስፈላጊ እንደሆነ ኤልሲሲና ጉሌህ አጽንኦት ሰጥተዋል። በግብፅ ፕሬዝደንት ጽፈት ቤት በኩል ይፋ በሆነው የአብዱል ፋታህ አልሲሲ ንግግር ሁለቱ መሪዎች በቀይ ባህር የመርከቦች ጉዞ ላይ ተጋርጧል ያሉትን የደህንነትና የነጻነት ስጋት አውግዘዋል። የዓለም ንግድ የደም ስር የሆነውን የመርከቦች መተላለፊያ የማስተዳደር ብቸኛ ኃላፊነት ከቀይ ባህርና ከኤደን ባህረ ሰላጤ የሚዋሰኑ ሀገራት ብቻ እንደሆነ ከጅቡቲው ፕሬዚደንት ጋር መስማማታቸውን ፕሬዚደንት አብዱልፈታህ አልሲሲ ተናግረዋል። ሁለቱ ሀገሮች በንግድ በኢኮኖሚና በመዋለ ነዋይ ግንኙነታቸውን የበለጠ የማጠናከር ፍላጎት ያላቸው ሲሆን የጋራ ንግድ ምክር ቤት ማቋቋማቸውን የግብፁ ፕሬዝደንት ይፋ አድርገዋል። የግብፅ ጅቡቲ ባንክ በመጪዎቹ ቀናት ስራ ይጀምራል ተብሏል። የጅቡቲ የኤሌክትሪክ ማስተላለፊያ መስመሮችን ለማደስና ከፀሐይ የኃይል ማመንጫ ለመገንባት ከስምምነት ላይ መድረሳቸውን የግብፅ ፕሬዝደንት ገልጸዋል። ግብፅ ኩባንያዎቿን ወደ ጅቡቲ ነፃ የንግድ ቀጠና ማስገባትና በዶራሌህ የኮንቴነር መጫኛና ማራገፊያ ተርሚናል የማስፋፊያ ግንባታ የመሳተፍ ፍላጎት እንዳላት ኤልሲሲ ጠቁመዋል። ይህ ዶይቸቨለ ነው። እስራኤል በጋዛ ሰርጥ በምትገኘው ጃባሊያ በአንድ ፖሊስ ጣቢያ ላይ ትላንት ሐሙስ በፈጸመችው ጥቃት ቢያንስ አስር ሰዎች መገደላቸውን የአካባቢው የጤና ባለሥልጣናት አስታወቁ። የሕክምና ባለሙያዎች ከገበያ አጠገብ የሚገኘው ፖሊስ ጣቢያ በሁለት ሚሳይሎች እንደተመታ መናገራቸውን ሬውተርስ ዘግቧል። በጥቃቱ ከሞቱት አስር ሰዎች በተጨማሪ በርካቶች ቆስለዋል። በጥቃቱ የተገደሉ ሰዎች ማንነት እንዳልታወቀ የሬውተርስ ዘገባ ይጠቁማል። የእስራኤል ጥቃት ሐማስ እና ኢስላሚክ ጂሃድ ታጣቂ ቡድኖችን በእስራኤል ኃይሎች ላይ ጥቃት ለማቀድና ለመፈጸም በሚጠቀሙበት የእዝ ማዕከል ላይ ያነጣጠረ እንደነበር አስታውቋል። ጦሩ በመግለጫው የፍልስጤም ታጣቂ ቡድኖች ሰላማዊ ሰዎችና ሲቪል ንብረቶችን ለወታደራዊ አገልግሎት ይጠቀማሉ በማለት ወንጅሏል። ውንጀላውን ሐማስም ሆነ ሌሎች የፍልስጤም ታጣቂ ቡድኖች አይቀበሉም። ትናንት ሐሙስ ብቻ በጋዛ የተለያዩ አካባቢዎች እስራኤል በፈጸመቻቸው ድብደባዎች 44 ሰዎች መገደላቸውን የአካባቢው የጤና ባለስልጣናት እንደገለጹ ሬውተርስ ዘግቧል። በእስራኤልና በሐማስ መካከል የተደረሰው ተኩስ አቁም ከፈረሰበት ከመጋቢት 9 ቀን ወዲህ በጋዛ ከ1900 በላይ ፍልስጤማውያን ሲገደሉ በመቶ ሺዎች የሚቆጠሩ መፈናቀላቸውን የጋዛ የጤና ሚኒስቴር አስታውቋል። የእስራኤል ጦር ዛሬ ሐሙስ በሰሜናዊ ጋዛ ሁለት አካባቢዎች የሚገኙ ፍልስጤማውያን ለቀው እንዲወጡ ትዕዛዝ መስጠቱን የፈረንሳይ ዜና አገልግሎት ዘግቧል። በፈረንሳይ ኖንትስ ከተማ በሚገኝ የግል አንደኛ ደረጃ ትምህርት ቤት ውስጥ በስለት በተፈጸመ ጥቃት አንድ ተማሪ ሲገደል፣ ሌሎች ሶስት ቆሰሉ። ጥቃቱን በክፍል ጓደኞቹ ላይ የፈጸመው የትምህርት ቤቱ ተማሪ ነው። ዛሬ እኩለ ቀን ላይ ጥቃት የፈጸመውን ተማሪ መምህራን ተረባርበው በኃይል እንደያዙት የፈረንሳይ ዜና አገልግሎት ዘግቧል። የፈረንሳይ የትምህርት ሚኒስትር ኤልሳቤጥ ቦርን እና የሀገር ውስጥ ጉዳይ ሚኒስትሩ ብሩኖ ሮታዮ ለተጎጂዎች አጋርነታቸውን ለማሳየት ወደ ትምህርት ቤት እንደሚያቀኑ አስታውቀዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ሩሲያ በዩክሬን የምትፈጽማቸውን ገዳይ ጥቃቶች እንድታቆም ጥሪ አቀረቡ። ትራምፕ ጥሪውን ያቀረቡት ሩሲያ በኪየቭ ላይ ለሰዓታት የዘለቀ የሚሳኤልና የድሮን ድብደባ ከፈጸመች በኋላ ነው። ካለፈው ሐምሌ ወዲህ የከፋ በተባለው ጥቃት ስምንት ሰዎች ሲገደሉ ከሰባ በላይ መቁሰላቸውን የኪየቭ ባለስልጣናት አስታውቀዋል። ጦርነቱን ለማቆም ግፊት እያደረጉ የሚገኙ ትራምፕ ትሩዝ ሶሻል በተባለ ማህበራዊ መገናኛ ዘዴ ሩሲያ በኪየቭ ላይ በፈጸመችው ጥቃት ደስተኛ አይደለሁም ፈላጊ አልነበረም፣ ሲሉ ጽፈዋል። ቭላድሚር አቁም ያሉት የአሜሪካው ፕሬዝደንት የሰላም ስምምነቱን መቋጨት ይበጃል ብለዋል። በኪየቭ ከተማ ላይ ከተፈጸመው ጥቃት በኋላ የዩክሬን ፕሬዝደንት ቮሎዶሚር ዜሌንስኪ በደቡብ አፍሪካ የጀመሩትን ጉብኝት አቋርጠው ወደ ሀገራቸው እንደሚመለሱ አስታውቀዋል። ፕሬዝደንቱ ወደ ሀገራቸው ከመመለሳቸው በፊት ከደቡብ አፍሪካው ፕሬዝደንት ሲሪል ራማፖሳ ጋር በሰጡት ጋዜጣዊ መግለጫ በሩሲያ ላይ ጠንካራ ጫና እየተደረገ አይደለም ሲሉ ተችተዋል። ዜሌንስኪ ጦርነቱን ለማቆም የዩክሬን አጋሮች የጠየቁትን ሁሉ ለማድረግ ፈቃደኛ ቢሆኑም ክሬሚያን የሩሲያ አካል የሚያደርግ ምክር ሀሳብ ግን እንደማይቀበሉ ተናግረዋል። ሕጋችንንና ሕገ መንግስታችንን ከሚቃረኑ ጉዳዮች ውጪ አጋሮቻችን የመከሩንን ሁሉ እናደርጋለን። ይህ ልንረዳው የምንችለው ነው። ምክንያቱም ለሀገራችን ነጻነት፣ ለሉዓላዊነታችንና ለግዛት አንድነታችን የምናደርገው ትግል የሕልውና ጉዳይ ነው። Это наше выживание. ሩሲያ ክሬሚያን በኃይል የገነጠለችው በጎርጎሮ ሳቢው 2014 ነበር። የአሜሪካው ፕሬዚደንት ዶናልድ ትራምፕ ክሬሚያ የሩሲያ ግዛት ለመሆኗ እውቅና እንድትሰጥና የሰሜን አትላንቲክ የጦር ቃል ኪዳን ድርጅትን ለመቀላቀል የምታደርገውን ግፊት እንድታቆም ይፈልጋሉ። ሩሲያና ዩክሬንን ለማሸማገል በሚደረገው ጥረት ላይ ለመወያየት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ዋና ጸሐፊ ማርክ ሩተ ወደ ዋሽንግተን ዲሲ እንደሚያቀኑ አስታውቀዋል። አሜሪካ ያቀረበችውንና የአውሮፓ ህብረት የሚደግፈውን የተኩስ አቁም ተግባራዊ እንዳይሆን የሩሲያው ፕሬዝደንት ቭላድሚር ፑቲን እንቅፋት ሆነዋል ሲሉ የፈረንሳዩ ፕሬዝደንት ኤማኑኤል ማክሮ ተችተዋል። ዘሌንስኪ እሺ ብለዋል ያሉት ማክሮ ፑቲን ቢስማሙ አፈሙዞች ነገጸጥ ይላሉ፣ የሰዎች ህይወት ይድናል ሲሉ ተናግረዋል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎችን በድጋሚ የኢትዮጵያ ሪፖርተር ጋዜጣ አበበ ፍቅር የተባለ ዘጋቢው የክፍለ ከተማ ኃላፊዎች ለማነጋገር ሲሞክር በትላንትናው ዕለት መታሰሩን አስታወቀ። ኬንያና ቻይና ግንኙነታቸውን ወደ አዲስ ደረጃ ለማሳደግና የንግድ እንቅፋቶችን ለመቃወም ተስማሙ። እስራኤል በጋዛ ሰርጥ በምትገኘው ጃባሊያ በአንድ ፖሊስ ጣቢያ ላይ ትላንት ሐሙስ በፈጸመችው ጥቃት ቢያንስ አስር ሰዎች መገደላቸውን የአካባቢው የጤና ባለሥልጣናት አስታወቁ። ዜናው በዚሁ አበቃ ጠና